i የተባበሩት መንግስታት የጸጥታው ምክር ቤት እና የአፍሪካ ህብረት የምክክር ስብሰባ ጳጉሜ ሁለት ና ሶስት ሁለት ሺ ዘጠኝ አመተ ምህረት በአዲስ አበባ እንደሚካሄድ የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። ሶማሊያና ደቡብ ሱዳን ጨምሮ አካባቢያዊ የጸጥታ ጉዳዮች በአፍሪካ ሲካሄዱ የመጀመሪያ የሆነው የዚህ ስብሰባ ዋነኛ አጀንዳዎች እንደሚሆኑም ጠቁሟል። እስክንድር ፍሬው ተከታዩን ዘገባ አስተላልፏል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ዛሬ ለጋዜጠኞች እንደገለጹት የተባበሩት መንግስታት የጸጥታው ጥበቃ ምክር ቤትና የአፍሪካ ህብረት የጋራ ስብሰባ ከኒውዮርክ ውጭ ሲካሄድ ይህ የመጀመሪያው ይሆናል። ይህ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ከወራት በፊት በኒውዮርክ ጉብኝት ሲያደርጉ ከተባበሩት መንግስታት ጋር ይበልጥ ተቀራርቦ ለመስራት የደረሱበት ስምምነት ውጤት ተደርጎ ሊወሰድ እንደሚችል አስረድተዋል። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ተለዋጭ አባል የሆነችው ኢትዮጵያ በቅርቡ ፕሬዝዳንት እንደምትሆንና ኃላፊነቱን እንደምትረከብም ቃል አቀባዩ ገልጸዋል። በአዲስ አበባ የሚካሄደው የጋራ ስብሰባ በጸጥታው ጥበቃ ምክር ቤት በኩል የሚመራውም በኢትዮጵያ ፕሬዝዳንትነት እንደሆነ ጠቅሰዋል። ኢትዮጵያ የምክር ቤቱ ፕሬዝዳንትም ሆኗ ተሳትፏን ይበልጥ እንደሚጨምረውም ነው ያብራሩት። ይሄ ስብሰባ ሲካሄድ በአፍሪካ ህብረትና በተባበሩ መንግስታት ድርጅት መካከል የሚካሄደው ይሄ የጋራ ስብሰባ ሲካሄድ የተለመደው ባህላዊ አሰራር የወቅቱ የጸጥታው ምክር ቤት ፕሬዝዳንት የሆነ አገር አጀንዳ ቀርጾ ሌሎች የምክር ቤቱ ቋሚም ሆነ ተለዋጭ አባል አገራት እንዲነጋገሩበት የማድረግ እድል ይሰጣል። ይሄንን ድልድል አገራችን እንድታገኝ ያደርጋታል። ለዚህ ስብሰባ የሚሆን ዝግጅት በአፍሪካ ህብረት፣ በተባበሩ መንግስታት ድርጅት ኒውዮርክ በሚገኝ ኢትዮጵያ ቋሚ መልዕክተኛ ጽህፈት ቤት እንዲሁም በዋናው መስሪያ ቤት በተቀናጀ መልኩ እየተከናወነ ይገኛል በአዲስ አበባ የሚካሄደው የምክክር ስብሰባ ዋነኛ አጀንዳዎች በአህጉሪቱ ያሉ የጸጥታ ጉዳዮች መሆናቸውን አቶ መለስ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ገልጸዋል አጀንዳዎቹን በተመለከተ ጳጉሜ ሁለትና ሶስት የሚካሄደው የመጀመሪያው ፕሮግራም ላይ በሶማሊያ በደቡብ ሱዳን በቻድ ሀይቅ ተፋሰስ ወቅታዊ ሁኔታዎች በተመለከተ ዝርዝር ውይይት ያካሂዳል በተለይም የቅርብ ጎረቤቶቻችን የሆኑትን ሶማሊያና ደቡብ ሱዳን በተመለከተ የሚካሄደው ውይይት ድርጅት እና ምክክር አንድም ሶማሊያ አሁን ከጦርነት ወቅታ ለመቋቋም የምታደርገውን ጥረት ለመደገፍ መልካም አጋጣሚ ይፈጥራል። ሁለተኛ ኢትዮጵያ እና ሌሎች የሚሶም አባል የሆኑ ሀገሮች ያሰማሯቸው የሰላም አስከባሪ ኃይሎች አሉ። እነዚህ አልሸባብ የመሰለ አሸባሪ ኃይል ለመዋጋት ጥረት እያደረጉ ነው። ስለዚህ ሶማሊያንም እንደገና ለማቋቋም በሚደረገው ጥረት አሚሶም አልሸባብን ለመርታት በሚያደርገው እንቅስቃሴ ውስጥ ድጋፍ ለማስገኘት የተሻለ ድጋፍ ለማስገኘት እድል ይፈጥራል ተብሎ ይታሰባል። በተመሳሳይ መንገድ የቻድ ሀይቅ ጋር በተያያዘ ከቦኮ ሀራም ጋር የሚያያዝ ጉዳይ ነው። ይህንንም ትኩረት ሰጥቶ ይወያያል። ኢትዮጵያ የጸጥታው ምክር ቤት ግን ተለዋጭ አባል የሆነችው አፍሪካን ወክላ ነው። ስለዚህ የአፍሪካውያን ድምፅ እንዲሰማ መልካም አጋጣሚ ተደርጎ የሚወሰድ ነው። ደቡብ ሱዳንን በተመለከተም እንደ አውሮፓውያን አቆጣጠር በ2015 በአዲስ አበባ የተፈረመው የሰላም ስምምነት በተፋጠነ ሁኔታ በሚተገበርበትና በሚደገፍበት ሁኔታ ላይ እንደሚተኮር ነው የጠቆሙት። አስራአምስቱ የጸጥታው ጥበቃ ምክር ቤት አባል ሀገራት አምባሳደሮች በአዲስ አበባ ቆይታቸው ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር እንደሚገናኙም ቃል አቀባይ አስታውቀዋል በክልሉና በአህጉራችን ባሉ የሰላምና የጸጥታ ሁኔታዎች ላይ ይወያያሉ ነው ያሉት። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ራሳቸው የሚመሩት የተባበሩት መንግስታት ስብሰባ መስከረም አስር ቀን በመሪዎች ደረጃ በኒውዮርክ እንደሚካሄድም ነው የተናገሩት። ስብሰባው የተባበሩት መንግስታትን የሰላም ማስከበር ተልእኮ በማጠናከር ላይ እንደሚያተኩርም ጠቁመዋል። እሳቸው እንዳሉት አስራ አምስት የጸጥታ ጥበቃ ምክር ቤት አባላትና ሌሎች በሰላም ተልእኮ ዙሪያ የሚሳተፉ አገራት መሪዎች በስብሰባው ላይ ይገኛሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ